ሐሳብ ደረጃ የሚታይ አንድ ጥያቄ ልጠይቅ ተመስገን። አሁን ባልከው ደረጃ የፕሬስ ነፃነት መቀጨጭ እና በጋዜጠኝነት መስራት የማይቻልበት ሁኔታ መኖሩን ገልጸሃል። ታምራት ከሞላ ጎደል ግራጫ ነው ባልከው መስራት የሚቻሉ ነገሮች ባሉበት ሁኔታ ውስጥ ያለውን አመልክተሃል። ታምራት አንተ፣ ላስቀድም መስራት የምትፈልገው ነገር ግን ዛሬ በኢትዮጵያ ውስጥ የማይሰራ የሚመስልህ በጋዜጠኝነትህ ብታደርግ የምትፈልገው አንድ ነገር ልትገልጽ ትችላለህ? እኔ በምሰራው ስራ ይሄ ማለት ለአንባቢዎቻችን የሚገባቸውን እና የሚመጥናቸውን መረጃ መስጠት፣ ጋዜጣው የተለያዩ አስተሳሰቦች የሚታገሉበት የሚሟገቱበት መድረክ እንዲሆን ማድረግ፣ በኤዲቶሪያሎቻችን የመንግስትን ፖሊሲ አሰራር፣ ወይም የህብረተሰቡን ባህል አኗኗር መተቸት፣ መደገፍ ወይም መቀበል። እነዚህ እነዚህን ለማድረግ የሚከለክለኝ ምንም ነገር አለ ብዬ አላምንም። ካለም የራሳችን የአቅምና የችሎታ ጉዳይ ነው። ለምሳሌ በጣም ብዙ ኢንቨስቲጌቲቭ ሪፖርቲንግ የምርመራ ዘገባ የሚባሉትን መስራት እንፈልጋለን። ወይም ደግሞ ኒውስ አናሊሲስ የሚባሉ መስራት እንፈልጋለን። እውቀትና ግንዛቤ ላይ የተመሰረቱ ብዙ ዘገባዎችን መስራት እንፈልጋለን። እነዚህን ለማድረግ ያቆመን የራሳችን የችሎታ ጉዳይ የአቅም ማነስ እና የሪሶርስ እጥረት ካልሆነ በስተቀር እኔ ባለሁበት ቦታ ላይ የምሰራውን ላለመስራት ከላይ ወይም እንዲህ የሚባል ድርጅት ከልክሎኛል፣ አግዶኛል፣ መስራት አልቻልኩም ብዬ ኮምፕሌን ለማድረግ የምችልበት ምንም አይነት ምክንያት የለኝም። አንድ ርዕሰ ጉዳይ ላይ ልትሰራ ስትል በአእምሮህ፣ የሚመለከታቸውን ተዋናዮች ከግራና ቀኝ ማንሳት ያለብህን ጭብጦች ማሰብህ አይቀርም። ታምራት፣ አንድ ዘገባ ላይ በምትጽፍበት ጊዜ እንዲህ ያለው ኃይል፣ እነኚህ ነገሮች እንዳልጽፍ ያደርገኛል የሚለው ሀሳብ በአእምሮህ ይመጣል። ቀደም ብሎ ተመስገን ራስን መገደብ ያለው ያን አይነት ስሜት የሚያድርብህ ወይም ለአንተ በሚሰሩ ጋዜጠኞች አእምሮ፣ ሊግሏል ላይ ይችላል ብለህ ታምናለህ። ሁሉም ጋዜጠኛ የትም ዓለም ላይ የሚያስበው እሳቤ ነው። ምክንያቱም በምትሰራው ዘገባ የሚጎዱ ሰዎች ወይም የሚጠቀሙ ሰዎች ይኖራሉ። እነዛ የሚጎዱ ሰዎች ወይም ጥቅማችን ይጎዳል ብለው የሚያስቡ ሰዎች የአንተን ዘገባ በተለያየ መንገድ እነሱን እንዳይጎዳ ለማድረግ ወይም ደግሞ ጉዳቱን እንዲቀንስ ለማድረግ ተጽዕኖ ያደርጋሉ። ያ ተጽዕኖ ሎቢ ማድረግ ሊሆን ይችላል። በጣም ሰላማዊ በሆነ መንገድ እና በጥሩ ሁኔታ ፍሬንድሊ ወይም በወዳጅነት ሎቢ ማድረግ ሊሆን ይችላል። ወይም ደግሞ ጉቦ መስጠት እና ብራይድ ለማድረግ መሞከር ሊሆን ይችላል። ወይም በቀጥታ ማስፈራራት ሊሆን ይችላል። ወይም ደግሞ ከዛም አልፎ አክት ማድረግ ሊሆን ይችላል። ወይም ቃት ለማድረስ መሞከር ሊሆን ይችላል። አንድ ስፔሲፊክ ዘገባ ስትሰራ በዛ ዘገባ ምክንያት ጥቅማቸው የሚነካ ወይም ጉዳት ሊደርስብን ይችላሉ ብለው የሚያስቡ ሰዎች በተለያየ መንገድ መልስ ሊሰጡ ይችላሉ እና ይሄ ኔሴሰሪሊ የመንግስት ኃላፊዎች ብቻ አይደሉም። ነጋዴዎች ሊሆኑ ይችላሉ። ተቃዋሚ ፓርቲ መሪዎች ሊሆኑ ይችላሉ። የመንግስት ኃላፊዎች ወይም የገዢ ፓርቲ ሰዎች ሊሆኑ ይችላሉ። ማንም ሊሆን ይችላል እና እነዛ ሰዎች በተለያየ መንገድ ሪያክት ሊያደርጉ እንደሚችሉ ግንዛቤ አለ። ይሄ በየጊዜው በየቀኑ ጋዜጠኞች የትም አለም ላይ ሆነው የሚገነዘቡትና የሚያስቡት ጉዳይ ነው። ትልቁ ነገር እነዚህን ጋሬጣዎችና ፈተናዎች ተቋቁሞ ለምናገለግለው አንባቢ ወይም አድማጭ ማድረግ የሚገባንን ነገር ለዚህ ነው መጀመሪያ ያለምንም ፍርሃት ወይም ያለምንም ወገንተኝነት ወይም ማዳላት ለአንባቢዎች የሚገባቸውን ነገር መስጠት ያልኩት በዚህ የተነሳ ነው። ግን ተጽዕኖ የሀይልም ሊሆን ይችላል፣ የመደለልም ሊሆን ይችላል። አይነቱ እና መጠኑ ይለያያል። ይሄ ግን ራሳችንን ሰልፍ ሴንሰር እንድናደርግ ወይም ደግሞ ራሳችንን እንድንቆጥብ የሚሄድ ሆኖ አግኝቼው አላውቅም። ወይም እንደሱ በዚህ ሁሉ ዓመት ጊዜ ውስጥ አንድም ቦታ ላይ አንድም ጊዜ ይህንን ነገር ብጽፍ እንደዚህ አይነት ጥቃት ሊደርስብኝ ይችላል ብዬ አስቤ ከመጻፍ ወይም ኢንፎርሜሽኑን ከመስጠት የቆምኩበት ጊዜ አለ ብዬ አላስታውስም። ተመስገን ጋር እንዳንጠፋፋ መነሳት ያለበት አንድ መሰረታዊ ጥያቄ ላስከትል። አንተው አሁንም ታምራት ጋዜጣው የሚከተላቸውን አሰራሮች መሰረት አድርገን ርዕስ አንቀጽ ሳይቀር በፖለቲካ እይታ ሊታዩ የሚችሉ የንግድ ጉዳዮችን ወይም የኑሮ ሁኔታን የሚመለከት ሲነሳ መጽሐፍ፣ የምንፈልግና የምናውቃቸውን ነገሮች እንጽፋለን ብሏል። ከጋዜጠኝነት አሰራር ጋር በተያያዘ በአሁኑ ሰዓት በርካታ ጋዜጠኞች በእስር ቤት ይገኛሉ። ቀደም ብዬ የጠቀስኳቸው ዓለም አቀፍ ተቋማትም ያወጧቸው ዘገባዎች ከእነዚሁ ጋር ይዛመዳልና ና ከዛ አንጻር ስታየው አገር ውስጥ እንዳለ ጋዜጣ በርካታ ጋዜጠኞች መታሰራቸው ብዙዎችም ከአገር መሰደዳቸው የጋዜጠኝነት አሰራር ወይም የፕሬስ ነጻነት አደጋ ላይ መውደቁን ሊገልጽልን ይችላል። መጀመሪያ ስጠይቀኝ የመለስኩልን መልስ ለዚህ ነው። ከራሴ ልምድ እና እኔ ከምሰራው ስራ ወይም እኔ የምሰራበት መስሪያ ቤት ካሉ ሰዎች ጋር ተነስቼ ማወራል ከሆነ የፕሬስ ነጻነት የለም ብዬ ለመከራከር አልችልም። ግን አካባቢ ከማየው ነገር ተነስቼ ደግሞ ሁሉ ነገር አልጋ ባልጋ ነው ብዬ ለመከራከር አልችልም ያልኩ በዚህ የተነሳ ነው። ፕሬሱ ወይም ሚዲያው ፈተና የለበትም የሚል ግንዛቤ መፍጠር አልፈልግም። በእርግጥ ፈተና አለበት በጣም በሚዲያ ስራቸው የተነሳ ሚዲያ ላይ ባላቸው አክቲቪቲ የተነሳ እስር ቤት የገቡ ሰዎች አሉ። አንዳንዶቹ የኔ የግል ጓደኞቼ ናቸው። እስር ቤት በመግባታቸው በጣም አዝናለሁ። እስር ቤት እንኳን ለተፈረደባቸው አመታት ቀርቶ አንድ ቀን ማደር አለባቸው ብዬ አላምንም። በእኔ እምነት እነዚህ ሰዎች እስር ቤት ለመግባት እና ይህንን ያህል አመት ፍርድ ለመቀበል የሚያደርስ ምንም ነገር ሰርተዋል ብዬ አላምንም። በዚህ የተነሳ ፕሬሱ ትልቅ ፈተና ላይ እንዳለ ደግሞ ገነዘባለሁ። ለዚህ ነው ግራጫ ነው ያልኩት፣ ሁለት ጽንፍ በሁለት አቅጣጫ የሚታይ ነው ያልከው ለዚህ ነው። መልካም ተመስገን፣ ወደ አንተ ልመጣ ነው። አንተ ራስን የማቀብን ሁኔታ በስፋት የሚታይ መሆኑን በኢትዮጵያ አንድ ጋዜጠኛ በሚጽፈው ወይም በሚያነሳው ርዕሰ ጉዳይ ላይ ራሱን እስከ ማቀብ ይሄዳል ብሏል ታምራት። ከመንግስት ወይንም ደግሞ ከተቆጣጣሪ ኃይልም ማሳልፎ ግለሰቦችና ሌሎች ፍላጎቱ ጉዳዩ የሚመለከታቸው ክፍሎች ተጽዕኖም ያንኑ ያህል የጎላ ሊሆን እንደሚችል ጠቁሟል። አንተ ግን ያ ያሳስባል የምትለው ኃይል ተጽዕኖ ይበልጡን ኬት ነው የሚመነጨው? ምንስ አይነት ምላሽ ሰጥተሃል? እየታቀብክ የማትጽፍበት ሁኔታ ነው ያለው? በምን አይነት መልኩ ነው የምትወጣው? እንደዚህ አይነት ግፊቶችን እራሳችንን ሳንሱር እንድናደርግ የሚያስገድደውን ሁኔታ እስከ መጨረሻው ድረስ የሚከፈለውን ዋጋ ከፍለን የሙያውን ስለመግባር የማስከበር ሂደቶችን እንፈጽማለን በሚል ሶስቱን ሚዲያዎች ቅደም እንዳልኩ አጥተናል። ግን እዚህ ጋር እንደማሳያ ሁለት ነጥብ ልጥቀስ፣ ሁለት ጉዳዮችን ላንሳ። እነዚህ ሁለት ጉዳዮች ሳነሳቸው ዝም ብዬ በህልሜ ያየሁት አይደለም። ሰዎቹ አሁንም ያው ኢትዮጵያ ውስጥ የሚሰማ ሚዲያ ነው። አሁን የምጠቅሳቸው እየሰሙ ያሉ ሰዎች ሊያስተባብሉ ይችላሉ። ውሸት ነው ካሉ ግን ውሸት እንዳበናቃሉ ፍትህ ላይ እየሰራው ያለ የኮሚኒኬሽን ምክትል ሚኒስቴር የሆኑ አቶ ሽመልስ በቀጥታ ቢሮ አስጠርቶን ሳሞራ ላይ መጻፋት ስለሚ ሳሞራ ላይ ተቃፉ። በኋላ በሁለተኛ ጊዜ ደግሞ የፀረ ሽብር ግብረ ኃይል ቢሮ እዚህ ጎማ ቁጠባ አካባቢ ያለ ነው። እዛን ተጠርቼ አቶ መለስን የዘር ማሳት ፈጽሟል ወደሚል አንድምታ ያለው ጽሁፎች እያወጣክ ነው። ይሄ ጽሁፍ ካላወጣት በአደባባይ እርምጃ እንወስዳለን ይላሉ። በቀጥታ ነው እነዚህ ጉዳዮች ላይ ብጡት በሚል ነው ትእዛዝና ማስፈራሪያ የሚሰጥት። እና እነዚህ ሁኔታዎች ከመከሰስ ከማስፈራራት ከመሳሰሉት ቀላል ጉዳዮች ጋር የሚያያዙ አይደለም። ለምሳሌ እኔ ብከሰት ችግር የለም ሚዲያው ይቀጥላል። እየተወሰደ ያለው ግን ሚዲያውን በቀጥታ ከህዝብ ውጭ መግዛት ነው። የሀገሪቱን ፈንግ ዳስ ላይ እየሰራች ነው። ህግ ከጣስ ከሳል። በፍርድ ቤት ነው አንድ ሚዲያ መዘጋት ያለበት። እየተዘጋግን ያለው በህገወጥ መልኩ በጉልበት ነው። ስለዚህ እነዚህ ሁኔታዎች ሳንሱር እንድታረግ ራስን በጣም ገሺ ናቸው ብዬ አስባለሁ። እነዚህ ማሳያዎችም እውነት ናቸው። አሁን የጠቀስኳቸው የጸረ ሽብር ግብረ ኃይል እና የኮሚኒኬሽን ቢሮዎች በስራ ላይ ያሉ ስለሆነ በአደባባይ እየተናገር ያደረጉትን ነው እና እናጋ ያለው ኤክስቼንጅ ይሄ ነው። መልካም። ተጨባጭ ነው። ራስን የማቀቡ ጉዳይ ወይም ለዚያ የሚያበቁ መሰረቶች አሉ ስትል የግል ተሞክሮህን ነው? ተመስገን በአንተም በኩል ያስረዳሃል። በተለያየ ጊዜ ከወጡ የፕሬስ ነጻነትን ገዳቢ ናቸው ከሚባሉ ብዙ ጊዜ ከምናነሳቸው የጸረ ሽብር ህጉን ጨምሮ ሌሎች ተያያዥ የፕሬስ ነጻነትን ይገድባሉ ከሚሉ ህጎች ጋር የተያያዙ ጉዳዮችንም ተመልሰን እናነሳለን። በስር ላይ የሚገኙ የሙያ ጓደኞቻችሁን ቀደም ብለን አነሳስተናቸዋል። የእነሱንም ጉዳይ መልሰን እናነሳለን። ለዛሬው ግን ተመስገን ደሳለኝ፣ ታምራ ገብረ ጊዮርጊስ ለጊዜያችሁ ሁለታችሁንም አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እግዜር ይስጥልኝ።